በዩናይትድ ስቴትስ በኒውዮርክ ከተማ ለ150 ወጣት ሴቶችና ወንዶች ሀካቶን የተሰኘ የተግባር ስልጠና በመሰጠት ላይ ይገኛል። የኮምፒውተር ማዘዣ ቋንቋንና የቪዲዮ ቅኝት ወይም ኮድን በመጠቀም በመጠለያ የሚገኙ የተረሱና የተጣሉ የቤት እንስሳት ላይ ቪዲዮ እንዲሰሩ ይደረጋል። በኮምፒውተር ስልጠናው ላይ ተሳታፊ የሆነችው ናታሊ ስለ ስልጠናው ስትናገር You get to use a lot of coding blocks to program stuff. It's it's really cool. <laughs> በዚህ የስልጠና ወቅትም ወጣቶቹ የኮምፒውተር ቅኝት ወይም ኮድ እንዲማሩ የሰሯቸውን ቪዲዮዎች በተለያዩ የማህበረሰብ የመገናኛ ብዙኃን እንደ ፌስቡክ ወይም ኢንስታግራም ላይ እንዴት እንደሚያስቀምጡ ይማራሉ። ወጣቶቹ ግራፊክሱንና ስዕሎቹን ከመምረጥ ጀምሮ ብዙ የኢንተርኔት ተመልካችን ለማሳደግ እንዴት እንደሚሰሩም United Uploaded to our software. And then on our software, they will actually use programs and scripts um, and write their own computer programs to modify that content. የኮምፒውተር ማዘዣ ቋንቋን በመጠቀም ጽሑፎችን እንዲያስቀምጡና የራሳቸውንም የኮምፒውተር ቋንቋ በመፍጠር የሰሯቸውን እንደገና እንዲያድሱ ያስችላቸዋል። በስልጠናው ላይ የተካተቱት የኒውዮርኮቹ ወጣት ሴቶች የተንገላቱና የተጣሉ እንስሳት ላይ በማተኮር የሰሯቸውን አጫጭር ቪዲዮዎች በርካታ የተመልካች ቁጥርን በማግኘት አሸናፊነት ተቀዳጅተዋል። በጣም ትልቅ የኮምፒውተር ብቃትና የሂሳብ እውቀትን ይፈልጋል ምክንያቱም የእንስሶቹን እያንዳንዷን ጥቃቅን እንቅስቃሴ ጨምሮ የእይታ አቅጣጫን ለመምረጥ ከፍተኛ ብቃት ይጠይቃል። በድረ ገጽ ላይ የተመሰረተው ይህ ስልጠና ደረጃ በደረጃ የኮምፒውተር ቅኝትን ያስተምራል። የዚህ ትምህርት ዋነኛ ዓላማው ወጣት ሴቶችን ከወንዶች ጋር በእኩል በዚህ ዘርፍ ለማራመድ ማስቻል ነው። ተማሪዎቹን በማሰልጠን ላይ የሚገኘው ሚለር የወጣት ሴቶቹ ብቃት ወደር አይገኝለትም በማለት አሞግሷቸዋል። እነዚህ ወጣት ሴቶች ከወንዶች አንሳሉ የሚል እምነት የለንም። አሁንም የመሪነቱን ቦታ የያዙት እነሱ ናቸው፣ ፕሮጀክቱንም በብቃት በመምራት ላይ ይገኛሉ። እናም ወደፊት ችሎታቸውን ከተሰጣቸው ስልጠና ጋር በማጣጣም ለመስራት ያስባሉ። ዛራ ከሰልጣኞቹ አንዷ ናት። የወደፊት ህልም አለኝ ትላለች። old video game website or like a TV show website or something like that. When you think coder, you think male, you think nerdy, you don't think creative. ከዚህ ቀደም እንደነበረው አስተሳሰብ የኮምፒውተር ቅኝትን በምታስብበት ጊዜ ወደ ጭንቅላት የሚመጣው የወንዶች ስራ ብቻ እንደሆነ ነበር። የፈጠራ ችሎታና የእውቀት ብቃትን አታስብም። እኛ ይህን አስተሳሰብ የቀየርን ይመስለኛል። ቴክኖሎጂን ከነ ጠቀሜታው አሳምረው እንዲያውቁ ይደረጋል። የሰሩትን የተመለከቱት ደግሞ ለሚሰሩት ስራ ምስክሮቻቸው ናቸው። ስልጠናው እውቀትን ከመቅሰም በላይ ለሌሎች መረጃን እንድናደርስ ረድቶ ሆናል ትላለች ሲያራ። I think that we did great cuz we put a lot of effort and we said helpful things. እኔ እንደማስበው ጥሩ እየሰራን ነው ምክንያቱም ያለንን ችሎታና እውቀት በሙሉ ለመጠቀም ሞክረናል። በቤት እንስሶች በተለይም በውሻና በሀገሪቷ የሚገኙ እንስሶች በተመለከተ መረጃን በማድረስ ረገድም ብዙ ሰርተናል። እነዚህ አዳጊ ወጣቶች የኮምፒውተር ብቃታቸውን በከፍተኛ ፍጥነት አሳድገዋል። ወደፊት በኮምፒውተር ቴክኖሎጂ ከፍተኛውን ሚና እንደሚጫወቱም ሰልጣኞቹ ወጣቶች እምነት አላቸው።